ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ውድ ሀገር ልጆች፣ እንደምሳምታችኋል። ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ጅማሮን አድርጓል። በሳለፍነው ሳምንት በፕላኔታዊ ከባቢ አየር ውስጥ እንዴት ምቹ መኖሪያ አካባቢዎችን መፍጠር እንደሚቻል የሚያወሳ መሰናዶው ወደ እናንተ ውድ አድማጮቻችን ማድረሳችን አይዘነጋም። መጀመሪያ እነዚህ ተንሳፋፊዎች ይሰራሉ ማለት ነው። ከዛ ሌሎች ፕላኔቶች አሁን ለምሳሌ ወደ ሙን ለመሄድ ሙን አካባቢ ሌላ ተንሳፋፊ የከባቢው አየር በሚችለው መጠን ወይም ደግሞ ሮኬት ሲስተም ተጠቅሞ ማለት ነው። እነዚህ ተንሳፋፊዎች ይሰራሉ ከዛ ወደ ፕላኔቱ። ዛሬ ደግሞ በአዲስ ጉዳይ በአዲስ መረጃ ተገናኝተናል። የዛሬ ርዕሰ ጉዳያችን ደግሞ አሁኖስ ፌሪክስ ሳተላይት በመሬት ላይ እና እንደዚሁም በሌሎች ፕላኔቶች ላይ ያለውን ተጽዕኖ የሚያወሳ ልዩ ዝግጅት ነው። ይህን ወደ እናንተ ያደርስን ቆይታ እናደርጋለን። እናንተም ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። መረጃ ከአንድ ቦታ ወደ ሌላ ቦታ የሚያደርስ የራሱን ሂደት ተከትሎ ነው። የተፈለገው መረጃ ወደ ታሰበለት ቦታ ለማድረስ ሞገድ ያስፈልጋል። በዚህ ሞገድ አማካይነት መረጃን ማሰራጨት እንደሚቻል የዘርፉ ባለሙያዎች ያስረዳሉ። በስፔስ ሳይንስና ጆስፓሻል ኢንስቲትዩት በስፔስ ና ፕላኔተሪ ሳይንስ ምርምር ክፍል ተመራማሪው አቶ የቆየ አስማረ የሞገድ ምንነት ከሚላከው መረጃ ምንነት ጋር በማገናኘት እንዲህ ያብራሩልናል። ሞገድ ወይም ሲግናል የምንለው እንግዲህ ከመሰራጫ ጣቢያ ወደ መረጃው ወደሚደርስበት መረጃውን ተሸክሞ የሚሄድ እንደማለት ነው ከትራንስሚተሩ ወደ ሬሲቨሩ መረጃ ተሸክሞ የሚያሰራጭ ወደሚፈለግበት ቦታ ሊያደርስ የሚችል የመረጃ ተሸካሚ ልንለው እንችላለን ሞገድ ወይም ሲግናል ምድራችን በተለያዩ ከባቢ አየር ንጣፎች የተከበበች ናት እነዚህ የከባቢ አየር ንጣፎች የራሳቸው የሆነ ልዩ መገለጫ አላቸው በዚህ መሰናራችን ትኩረት ያደረግነው ትራንስ አዮኖስፌሪክ ላይ እንደመሆኑ መጠን ይህ ክስተት በየትኛው ከባቢ አየር ላይ የሚፈጠር እንደሆነና በአጠቃላይ ትራንስ አዮኖስፌሪክ ስንል ምን ማለት ነው ጌታችን እንደሆነ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስና ፕላኔታሪ ሳይንስ ምርምር ክፍል ተመራማሪው አቶ የቆየ አስማረ ጠይቀናቸው ነበር። እሳቸውም እንደሚከተለው ምላሽና ማብራሪያ ሰጥተውበታል። አዮንስፌር እንግዲህ የመሬት ክበብ ውስጥ ወይም ደግሞ አቶሞስፌር የምንለው የላይኛው የመሬት አቶሞስፌር አካል ነው። እና አዮንስፌር ስንል የመሬት ከትሮፖስፌር፣ ስትራቶስፌር፣ ሚዞስፌር፣ ተርሞስፌር እያለ እንዳለን እና እላይኛው ላይ ያለው የመሬት ክፍል በፀሐይ በሚመጣ ኢነርጂ ምክንያት የዛ ያሉ ሞለኪውሎች አዮን ያዝድ ሆናል ወይም ደግሞ የነበራቸውን ኤሌክትሮን ያጡና ወደ አዮን ይቀየራሉ። ስለዚህ እዛ ያለው ወደ ፕላዝማ ይቀየራል ማለት ነው። ያ ሪጂን አዮን ስፌር እንለዋለን። አዮን ያለበት ስፊር ማለት ነው። በቃ ላይ ይሄ ደግሞ የሚፈጠረው ከፀሀይ በሚመጣ ኢነርጂ እዚያ ያሉት ሞለኪውሎች ያላቸውን ኤሌክትሮን ሲያጡ ወደ ፖዚቲቭና ኔጌቲቭ አዮን ይቀየራሉ። ኔጌቲቭ ቻርች ፓርቲክልና ፖዚቲቭ ቻርች ፓርቲክል እንለዋለን። የዛ ያለበት ስፊር ወይም ሪጂን አዮን ስፌር ይባላል። እና ትራንስ የምንለው በዛ አቋርጦ የሚሄድ ለማለት ነው ሲግናሉን ከግራውንድ እንደሚላከው ሲግናል ያንን ሪጅን አቋርጦ ሲሄድ ታሳቢ ያደረገ ነው። ትራንስ አዮኖስፌሪክ የምንለው እሱን አቋርጦ የሚሄድ ሲግናል ወይም ደግሞ ሳተላይት ቤት ኮሚኒኬሽን የምንለው እሱ ነው። ለዛ ነው ትራንስ የተባለው። ሞገድ ወደ ከባቢ አየር ልኮ መረጃን ወደሚፈልገው አካል የመላክ ስራ ሰፊና የራሱ ሂደት ያለው መሆኑንም በስፔስ ሳይንስና ጆ ስፓሻል ኢንስቲትዩት በስፔስና ፕላኔተሪ ሳይንስ ምርምር ክፍል ተመራማሪው አቶ ቆየ ያስረዳሉ። ሲግናል ፕሮፓጌሽን የሚከናወንባቸው የተለያዩ መንገዶች አሉ። የግራውንድ ዌይቭ የምንለው አለ። የግራውንድ ዌይቭ ፕሮሽን የምንለው ሰርፌስ ዌይቭ ይባላል። በታችኛው መሬት ሰርፌስ አካባቢ የሚካሄድ ነው። ከሪሲቨሩ ወደ ትራንስሚተሩ ቀጥታ የሚካሄድ ግንኙነት ነው። አንዳንድ እንትኑም ግራውንዱን እንደ ማስፈንጠሪያ ወይ ደግሞ ሲግናሉን ከትራንስሚተሩ ወደ ከተላከ በኋላ ግራውንዱ ጋር ሪፍሌክት አድርጎ እንደገና ወደ ሪሲቨሩ እንዲሄድ ማድረግ፣ ግራውንዱን እንደ መስፈንጠሪያ የመጠቀም አይነት አለ። ሌላኛው ደግሞ ስካይ ዌቭ የምንለው አለ። ስካይ ዌቭ የምንለው የምንለከው ሲግናል ከትራንስሚትሩ ወደ ሪሲቨሩ ቀጥታ ሳይሆን ወደ አዮኖስፌር ተልኮ አዮኖስፌሩ ጋር ሪፍሌክትዱ ነው ወይም ደግሞ ተንጸባርቆ ወደ ሪሲቨሩ እንዲደርስ የሚያደርግ አካሄዳለ ቴክኒክ አለ። ሌላኛው ደግሞ ስፔስ ዌቭ የምንለው አለ። ደግሞ ላይን ኦፍ ሳይት ፕሮፖጌሽን ይባላል። ቀጥታ ከሌላ ማስፈንጠሪያ ሳይፈልግ እንደ ግራውንዱ ወይም ደ አዮኖስፌር ማስፈንጠሪያ ሳይፈልግ ቀጥታ ከትራንስሚትሩ ወደ ሪሲቨሩ የሚደረግ ነት ነው። ولكن هناك من يمكن ان يكون من يمكن ان በመሰረታዊነት በነ በግራውንድ ወይፍ በስካይ ወይፍ እና ስፔስ ወይ ላይ ፕሮፓጌሽን የሚባሉ ቴክኒኮች ናቸው። ከትራንስሜተር ወደ ሪሲቨሩ መረጃ የመለወጫ መንገዶች ናቸው እነዚህ እና እንደምንፈልገው መረጃው ወደ ሩቅ ንጨርሰ የምንፈልገው ቅርብ ነው ወይስ የሚለውን ይወስናሉ። ምን ሎንግ ዲስታንስ ከፈለግ ከአይኖስፌሩ ተስፈንጥሮ ሎንግ ዲስታንስ ከቨር እንዲያደርግ ከፈለግ ለአይኖስፌሩ እንጠቀማለን። የስካይ ወይፍ ትንሽ አነስ ይላል፣ ግን እንደምንፈልገው ይለያያል። የሲግናል ፍሪኩዌንሲ እንደምንፈልገው ይለያያል። ሬንጅ አለው እንደምታውቂው ሎ የሚባል አለ፣ ሎ የምንለዋል፣ ሚዲየም አለ፣ ኤችኤፍ አለ። የስካይ ዌቭ ለምሳሌ ስካይ ዌቭ የኤችኤፍ ነው የሚጠቀመው። የግራውንድ ዌቭ ደግሞ ሎ ፍሪኩዌንሲ እና ሚዲየም የሚባለውትን ሬንጅ ይጠቀማል። ይህ ፍሪኩዌንሲ ከሶስት ሜጋሃርዝ እስከ ሰላሳ ሜጋሃርዝ ያለውን በዚህ ሬንጅ ውስጥ ያለ የሲግናል ወይ ፍሪኩዌንሲ አዮኖስፌር ላይ ሲደርስ ይመለሳል። በሌላ መልኩ ደግሞ ከዚህ በላይ ከሆነ ለምሳሌ ከ30 እስከ 300 ቪኤችኤፍ ይባላል። ቬሪ ሀይ የምንለው ይሄ በአብዛኛው ለአናሎግ ቴሌቪዥን የምንጠቀምበት ነው። እሱ ደግሞ በስፔስ ስፔስ ወይ ብለው ከዛ በላይ ባሉት። ከዛ ደግሞ ከ300 ሜጋሃርዝ እስከ 3 ጊጋሃርዝ ይባላል። እሱ ደግሞ አልትራ አልትራ የምንለው አለ። ከዛ ደግሞ አሁን ሱፐር ሀይ እየተባለ የምንፈልገው አይነት የመረጃ ልውውጥ የሲግናሉም ሬንጅ ይለያያል ማለት ነው። ከአዮኖስፌሩ ተስፈንጥሮ እንዲመለስ ራዳር አካባቢ ቬችፉ ብዙ ጊዜ ቴሌቪዥን የሚጠቀማሉ። እንደገና አልትራ የሚባለው የሞባይል ቴሌቪዥኖችም አሉ። በዛ ሬንጅ ውስጥ የሚጠቀማሉ ከዛ ወደ በጣም ስንሄድ ደግሞ የተለየ አፕሊኬሽን አሁን ለጥናት ምናምን የምጠቀምባቸው አሉ። ግን በአብዛኛው የቴሌቪዥኖች እነዚህ ሞባይሎች አካባቢ አልትራ የሚለውን ሬንጅ ከዛም ሲያልፍ አናሎግ ቴሌቪዥኖች ችንም ይጠቀማሉ። ቪችፍ የምድር አይኖስፌሪክ መኖርና እንደዚሁም በጊዜ ውስጥ የሚለዋወጠው የጠፈር ከባቢ አየር ውስብስብ የሆነ ተጽዕኖ ሊፈጠር ይችላል የሚሉት አቶ ይቆያስማረ የምድር አይኖስፌር መለዋወጥ የሚያስከ የሚከተለውን ተግዳሮትም እንደሚከተለው ገልጸውታል። ተግዳሮቶቹ እንደየ የምንጠቀመው አይነት ይለያያል። ለግራውንድ ዌቭ ስንጠቀም፣ ለስካይ ዌቭ ስንጠቀም፣ ለስፔስ ዌቭ የተለያዩ ናቸው። በአብዛኛው እነዚህ ለምሳሌ መልቲፓስ ኢፌክት ምንለዋል። ምንድን ነው ሲግናሉ ስንለቅ ትልቅ ቢውልዲንግ ሊሆን ይችላል ቢውልዲንጉ ሊመልሰው ይችላል ወይም ተራራ ሊሆን ይችላል። ስለዚህ ብዙ ጊዜ ከሆነ ላይን የሚሉት ያንን ለመከላከል ምክንያቱም ሲግናሉ በዚያ ብሎክ ሊያደርገው ይችልና የተከፋፈል በሚፈለገ አቅጣጫ ሳይሆን የሚሄደው ወደ ሌላ ዲፍራክተር ስለሚችል እነዚህ ነገሮች አሉ። ለሁሉም የሚሆን ነው ይሄ። እንደገና ደግሞ የትሮፖስፌሪክ ኤረር ምንለዋለ ስንለካው ትሮፖስፌሪክ እጅ ላይ ያለ እሱ ተንደር ለምሳሌ ሊሆን ይችላል። ማብረቅ ማብረቅ እንደምታውቀው ቻርጅ ነው የሚለው እና ቻርጅ ሲለቅ ተጨማሪ ከረንት ኢንዲውስ እያደረገ ነው ደግሞ በዛ አካባቢ እየፈጠረ ስለሆነ ያለውን የደንስቲ ስለሚጨምረው ሲግናሉ አብዞር ደረገ ያደረገው ይችላል እንዲዋጥ ያደረገው ይችላል። ሲላክ እንደገና ደግሞ ከዛ በዘለለ አዩንስፌር ጋር ስንገባበታል። በፀሐይ ነው ድሪቭን የሚደረገው፣ ደግሞ ዳይናሚክ ነው። በቀን ውስጥ በሰዓት ይለያያል። ጠዋት ላይ ያለው ሶስት ሰዓት ስድስት ሰዓት ይለያያል። በአብዛኛው በጣም ዳይናሚክ ሱ እንትን የሚለውና የዴንሲቲው የእዚያ የሪጂኑ ዴንሲቲ የሚጨምረው ቀን ላይ ነው። ከፀሐይ በሚመጣው ኢነርጂ እዚያ ያለው ሞለኪል ስለሚያደርጋቸው ኢንሃንስመንት ጭማሪ ያሳያል እና በዛ ጭማሪ ምክንያት ሲግናል ስንልክ ወይ ሊዋጥ ይችላል፣ አለዛብ ሊመለስ ይችላል። ቀን ላይ የምንልከውና ማታ ላይ የምንልከው የሲግናል ኢንተንሲቲ መለያየት አለበት። ማታ የምንልከው ቀን ላይ ብንልክ ተውጦ ሊቀር ይችላል፣ ምክንያቱም ቀን ላይ በጣም ስለሚጨምር ደንሲቲው። ማታ ላይ ግን እነዚህ ሆኖስፌር ዲ ኢ ኤፍ ዋን እና ኤፍ ቱ የሚባሉ ሌሎች ያሉት በፕላዝማ ኔቸር ምክንያት የተፈጠሩ ናቸው። በአብዛኛው ትልቁ ትብችት ወይም ደግሞ ናንስድ የሆነው ፕላዝማ በአብዛኛው የሚገኘው ኤፍቱ የሚባለው ሌር ላይ ነው። ሌሎቹ ዲ እና ኤፍ ዋን የሚባሉት ቀን ላይ ያሉ ፀሐይ ስላለ ማለት ነው። ማታ ላይ ግን ይጠፋሉ እና ይሄ የአዮኖስፌር በጣም ትልቅ ተጽዕኖ ያለው አዮኖስፌር ነው። በተለይ በጣም ትልቅ ተጽዕኖ ያለው ምክንያቱም ፀሐይ ዳይናሚክ ነው እናውቀዋለን። ስለዚህ በዛ ምክንያት አዮኖስፌሩ ጋር የሚመጣውም እንደዛው ዳይናሚክስ ነው፣ አይታወቅም በዚህ ምክንያት ጋር ትልቅ ችግር አለ ሁለተኛው ተግዳሮት ደግሞ የሲግናሉን አመራረጥ ነው ለግራውንድ ቬቭ የሚሆን ለስፔሱ የሚሆን ለስካይ የሚሆን እንደምንፈልገው የት ነው መረስ የሚፈልገው የሚለው ማምረጥ ላይም ራሱ ችግር አለ ማታ ላይ መላክ የሚገባውን ቀላይ ብንልቅ መለስ ይችላል እና እዛ አመራረጥ ላይም አንዱ ተግዳሮት ነው ማለት ስለዚህ በመሰረታዊነት በዚህ በተለይ አዩኒስፌር ጋር ያለው ተጽዕኖ የመጀመሪያው የአዩኒስፌሩ ዳይናሚክስ ነው ሁለተኛው የሲግናሉ አመራረጥ የምንፈልገው የሲግናል ኢንተንሲቲ አመራረጥ እንደ ተግዳሮ ይታያል ማለት ነው በስፔስና ፕላኔተሪ ሳይንስ ምርምር ክፍል ተመራማሪው አቶ ቆያ አስማራ አያይዘውም የቴክን ምንነትና እንደዚሁም በአውኖስፌሪክ ላይ ያለውን ተጽዕኖ በተመለከተ የሚከተለውን ብለዋል። ቶታላይቱ ንኮንተን ማለት መማታችን ነው። ከሪሲቨሩ እስከ ሳተላይት ለምሳሌ ጂፒኤስ የሳተላይቶቹ ሀያ ሺ ሁለት መቶ ኪሎ ሜትር አካባቢ ነው ኦርቢታቸው ያለው እና እነሱ የሚልኩት መረጃ አለ። ከነሱ ከሳተላይቶቹ ኦርቢት እስከ ሪሲቨር ደግሞ አለ። ምሳሌ እኛ ጋር በተለያየ አካባቢ ሪሲቨር አለ። ጂፒኤስ ሪሲቨሮች ለናቪጌሽን፣ ለተለያየ መረጃ ለጥናት ስለሚያስፈልግ በተለያዩ ቦታዎች እና ከነሱ ኦርቢት እስከ ሪሲቨሩ ድረስ ያለው ኮሚዩሌቲቭ ደግሞ የአጠቃላይ የኤሌክትሮን ክምችት የሚባለው እና አጠቃላይ ከትራንስሜተሩ እስከ ሪሲቨሩ ያለው የኤሌክትሮን ክምችት ውህድ ነው ያንን ቴክ የምንለው። እና አዮነስፌሩ ላይ በጣም ይጨምራል፣ በተለይ ኤፍቱ ሌየር የሚባለው ኤፍቱ ሌየር የሚባለው ላይ ከዲ ከኢ እና ከኤፍ ዋን ይልቅ ኤፍቱ ላይ ሲደርስ ይገናሉ። ከሳተላይት መጥቶ አዮነስፌር ክሪጅ ላይ ሲገባ ምን ይደረጋል? አቅጣጫ እንዲቀይር ያደርገዋል። የኤሌክትሮን ክምችቱ ማለት ነው ሲግናሉ ሲመጣ ኤሌክትሮኑን ለመግፋት ይሞክራል፣ ለመጎተት ይሞክራል። ነገር ግን ደግሞ እዛ ምን አለቀው ኤሌክትሮኑና ፖዘቲቭ ቻርጅ ፓርቲክልና ኔጌቲቭ ቻርጅ ፓርቲክል አለ ዛ። ስለዚህ ኔጌቲቭሊ ቻርጅ ፓርቲክልና ፖዘቲቭ ቻርጅ ፓርቲክል ይሳሳባል አይደል? ስለዚህ ያ ሲግናሉ ድራግ ሲያደርገው ወይ ሲገፋው ወደ ይዞ ለሚሄድ ሲፈልግ ይሄ በኋላ የቀረው የፖዘቲቭ ቻርጅ ፓርቲክል ደግሞ ወደ ኋላ ስለሚጎትተው የሚፈጠር ፕላዝማ አለ። ፕላዝማ ፍሪኩዌንሲ አለ። ፕላዝማ ፍሪኩዌንሲ ይለዋል እነሱ። እና እዛ አዮኖስፌሩ ሲግናሉ አዮኖስፌሩ እንደደረሰ አቅጣጫ እንዲቀይር ያደርገዋል። እንደገና ስፒድ ይቀንሳል። ስለዚህ በተፈለገበት ጊዜና በተፈለገበት ሰዓትና አቅጣጫ እንዳሄድ ያደርገዋል። ማለት በተለየ በልቁ ቴክ የምንለው የአንስሪ ፓራሜትር ከሌሎች በተለየ አፌክት የሚያደርገው በዚህ ምክንያቱ። ስለዚህ ምንድነው ይሄ የኤሌክትሮ ከምች ሲጨምር ዲሌውን በዚ ይጨምራል ማለት ነው። አቅጣጫ ያስቀይረዋል፣ ዲፍራክት ያደርግ ይችላል፣ አቅጣጫ ይቀይራል። ከዛ ይሄን ሪጅን አልፎ ሲግናሉ እንደምንም ብሎ ከወጣ በኋላ ወደ ነበረበት አቅጣጫ ይመለሳል። እና እዚህ የተከማቸው የኤሌክትሮን ክምችት ወይም ደግሞ ከሳተላይቱ ኦርቢት ከሪሲቨሩ ድረስ ያለው የኤሌክትሮን ክምችት ለሲግናሉ ድላይ ትልቅ ምክንያት ነው። ትልቅ ክምችት አለ ማለት ትልቅ ድላይ የፈጠረ ማለት ነው። ስለዚህ በሚፈለገው ሰዓት ላይ እንዳይደርስ ያደርገው እና ትልቅ ተጽዕኖ ነው ያለው። ቴክ የምንለው ፓረሚ ለዚ ነው ቴክ በተለይ በኛ የስራ ክፍል ውስጥ ሞዴል እናደርገው እናጠናለን። እሱ ከምኪቶ ይመስላል። ምክንያቱም እኛ ይህን አጥንተን ይሄ የኤሌክትሮን ክምችት በዚህ ሰዓት እንደዚህ ነው፣ በዚህ ሰዓት እንደዚህ ነው ብለን ለሲግናል ፕሮፓጌሽን የሚሰሩ ሰዎች ላይ ስናመላክት ሰዎቹ መመጥ ያለባቸውን ሲግናል እንዲመጡ ያደርጋቸዋል። ምክንያቱም ትልቅ ኤሌክትሮን ክምችት አለማለት ድላዩ በዚ ክ የሚጨምረው ስለዚህ ያን ኤሌክትሮን ክምችት አሸንፉ የሚሄድ አብዞም ተደጎ ማይቀር ስግና መላክ አለብሽ። ቀን ላይ የትኛ ምን አይነት ስግና መላክ አለብኝ፣ ማታ ላይ ምን አይነት ስግና መላክ አለብኝ የሚለውን ለማመላከት እኛ የምናጠነው ጥናት በፐብሊኬሽን መልክ ሲወጣ ያንን አይቶ ነው ወደ አፕሊኬሽን ምን አይነት ስግና መላክ አለብኝ የሚለውን ለመወሰን ትን የሚለው ና ትልቅ ተግዳሮት ነው። ግንኙነቶች አስተማማኝ እንዲሆኑና ይህን ተከትሎ ሊመጡ የሚችሉ ፈተናዎች ለማሸነፍ ሊወሰዱ የሚችሉ መፍትሄዎችን በተመለከተ በስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት በስፔስና ፕላኔተሪ ሳይንስ ምርምር ክፍል ተመራማሪው አቶ የቆየ አስማረ ይገልጹልናል። የመጀመሪያውና ዋናው ነገር የሲግናሉ ኢንተንሲቲ መምረጥ ያስፈለገ በየትኛው ሬንጅ ነው የምንፈልገው የሚለውን እሱ መምረጥ የመጀመሪያው ነው። ሁለተኛው ደግሞ የአዩንስፌሩን ሞኒተር ማድረግ መቻል መጠቀም ሲግናል አሁን ለመላክ ፈልጌ ከሆነ አሁን ላይ የአይኖስፌር ምን ይመስላል የሚለው ማወቅ አለብኝ። ጨምሯል ከጨመረ ያንን ሪዚስት ውሊድ የሚችል ለመላክ ከቀናሳይ ደግሞ ማዛው ልክ አሁን ያለበትን የአይኖስፌር ስቴት ወይም ደግሞ ዳይናሚክስ ማወቅ ያስፈልጋል። በአብዛኛው ይህ ማወቅ ስለሚከብድ በሞዴል ይጠቀማሉ። ሞዴል ማለት ከኋላም ወደፊትም ምን ሊሆን ይችላል የሚለውን ፕሪዲክት ሊያደርግ በእኛ ስራ ክፍል ላይ አይኖስፌር ምን ይመስላል የሚለውን ቅድም ያልኩ የቴክ ፓራሜትር ፕሪዲክት ሊያደርግ የሚል ሞዴል እናደርጋለን። ቀን ላይ በአብዛኛው አስር ሰዓት አካባቢ በጣም ፒክ የሚባል ነገር እናገኛለን። የጨመረ ማለት ነው። በተቃይ ደግሞ ማታ ደግሞ ይቀንሳል በአንዳንድ ስፔሻል ኬዞች ወይ ነገር ካልተፈጠረ ኮመን ነገር አለው እና የምንልከው ሲግናልን በዛው ልክ ስትሜት ማድረግ እንችላለን። በነገራችን ላይ አዮኖስፌሩ ወይም ደግሞ ቴኩ በቀን ይቀያየራል፣ በሲዝን ይቀያየራል። ይሄንን ታሳቢ ያደረገ የሲግናል ፕሮፓጌሽን መከተል ያለብን። አሁን ወደ መፍትሄው ስንመጣ መጣ አዮኖስፌሩ የሚሰጥ ሶሉሽኖች ሞዴል ማድረግ ቀድሞ የዳይናሚክስን ማወቅ ሪል ሜዠርመንት ወስዶ አሁን ምን ይመስላል የሚለውን ማወቅ ካለ እንትኑ ደግሞ ሲግናል የምንልክበትን ታይም ማወቅ ቀን ምልከው ማታ ምልከው E se me se tem ትልቅ ነው። ምልከው የት ነው ኮሚኒኬት ማድረገው እነ ነ በጣም መሰረታዊ ነገሮች ናቸው ለመፍትሄው ማለት የአዮኖስፌሪክ ተጽዕኖ በሌሎች ፕላኔቶች ላይ በተለይም ማርስ ላይ ምን እንደሚመስል ና በስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት በዚህ ዘርፍ ላይ እየሰራ ያለውን ተግባርም ጠይቀናል። እርሳቸውም ተከታዩ ምላሽ ሰጥተውናል። በሌሎች ፕላኔቶች ላይ እንደ መሬት አዮኖስፌር እንደ ዳይናሚክስ አይደለም። የኛ አዮኖስፌር የመሬት 78 ፐርሰንት ናይትሮጂን ለምለው 21 ፐርሰንት ኦክሲጅን ላለ የማርስ ለምሳሌ ከተቃራኝ ነው ወደ 95 ፐርሰንት ካርቦን ዳይኦክሳይድ ከዛ 3 ፐርሰንት ወደ ናይትሮጅን አካቢ፣ ሌላው ሌላ ኦክሲጅን የለም። በነገራችን ለመኖሩን የሚያስቸግረው ማርስ ስለዛ ኦክሲጅን የለም አሁን እዛ ውስጥ እና በጣም ስስ ነው አየሩ። እንደ መሬት በጣም ዴንስ አይደለም። ስስ ስለሆነ እንደ መሬት ተጽዕኖ ይፈጥራለም። ያለው እዛ ጋ የሚወስነው የምንለክበት ሪጅን ዳይናሚክስ ነው የሚወስነው። የመሬት በጣም ዴንስ ነው እሱ፣ ዴንስ ደግሞ በሰዓት ይቀየራል፣ በሲዝን ይቀየራል። እንደገና ደግሞ ስቶርም ይባላል ፀሐይ፣ በተለየ መልኩ ምትስጥቆጣ የምታመነጨው ኢነርጂ አለ ከሌሎች ቀን በተለየ ማለት ነው። እዛ የሚፈጠር ዳይናሚክስ አለ። የእሱ ዳይናሚክስ እዚህኛ መሬት ላይ ሲመጣ የሚፈጥረው ኮምፖስ ቼንጅ አለ። በአማካይ በየ11 አመቱ የሚቀያየር ፌኖሜናን ነው ይሄ። ለምሳሌ 2008 ላይ ሚኒመም ነው የተመዘገበው፣ ሰከንድ ሚኒመም ማለት ነው። 2014 ማክሲመም የምትባል 2014 በፈረንጅ ማክሲመም ነች። ከዛ ከ21 ዓመት በኋላ ወደ 25 አካባቢ ወደ አራት አሁን እና በእነዚህ ወቅቶች የምታሳየው የተለየ ተጽዕኖ አለ። አክቲቭ ትሆናለች ሲባል ብዙ ኤነርጂ እንትን ይላል የሚፈጠሩ ፌን ሶላር ፍሬን የምንለዋለን ሴሚ እነዚህ ነገሮች የሚፈጠር ድራቸው በጣም ሰፊ ነው። እንደገና በተለየ መልኩ እዛ ፀሐይ ውስጥ ስትሮንግ ማግኔት ፊልድ ነው ያለው። የአስትሮንግ ማግኔት ፊልድ በተለይ ፎቶስፌር የሚባለው የፀሐይ አትሞስፌር አካባቢ ስትሮንግ ማግኔት ፊልዱ ብሎክ አድርጎ ወይም ደግሞ ከልሎ የያዘው ሪጂን አለ ሰንስፖት እንለዋለን ብላክ ብላክ ነው ያ ብላክ የሆነው ውስጡ ቴምፕሬቸር ከውጭ በጣም አነስተኛ ብሎክ አድርጎ ስለያዘ አይገባም። እና ያ በሚፈነዳበት ጊዜ ፍሌር የሚባለው ይፈጠራል። ሲፈነዳ በጣም ብዙ ፕላዝማ ደግሞ ኤነርጂ ከሆነ ወደ ሲኤሚ ወደ ኮሮና ማስ ኢንጀክሽን ኢፌክት ይፈጠራል። እና ያ ተጓጉዞ ተጓጉዞ ወደ መሬት ሲመጣ ከሌሎች ቀናት በተለየ መልኩ ወደ መሬት የመግባት እድል አለው አቶሞስፌር ላይ የሚፈጥረው ኮምፖዚሽን ቼንጅ ይፈጠርና በተለየ መልኩ ማክሲማይዝ ሊያደርገው ይችላል። ለምሳሌ ባለፈው 2022 ስፔስ ሳተላይቶች ወድቀዋል። አ ምናም ሳተላይት አ በስቶሩ ምክንያት ነው የወደቁት። አሁን ቀድሞ የዳይናሚክሱን የአይነት ሲሆኑ ካለማወቅ ሞዴሬት የሚባል ስቶርም ነው፣ ግን ሳተላይቶቹ ከኦርቢታቸው ወርደው እንዲወርቁ ወርቁ አድርጓል፣ እና ብዙ ክሳር አድርሷል። ስለዚህ ፕሬዲት ማድረግን በጣም አስፈላጊ ነው። ቀድሞ እነዚህ ነገሮች መቼ ይፈጠራሉ ምናን የሚለው ማለት ኛ ሳይንሱን ነው የምንሰራው። አሁን ቀደም እንዳልኩሽ ሳይንሱን የቴኩ ቫሪሽን ወይም ቼንጅ በዚህ ሰዓት ምን ይመስላል፣ በዚህ ሲዝን ምን ይመስላል፣ እዚህ አካባቢ ምንድን ነው ያለው፣ እንዴት ይለወጣል፣ ምናምን የሚለው እሱን እናመለከታለን። ስለዚህ የእኛ ስኮፕ ሳይንስ ነው የምንሰራው። ይሻለው ስኮፑ የቴኩ እንደዚህ ነው፣ በዚህ ሰዓት እንደዚህ ነው። ስለዚህ በዚህ ሰዓት እንደ ስግራ መላት ያለብህ፣ በዚህ ሰዓት ደግሞ እንደዚህ ነው ቀንሳ ሲቀንስ እንደዚህ አይነት ስጋ ነው ማያክ ያለብለን የምናመላክተው። ይሄንን ወደ አፕሊኬሽን የሚቀይረው ሳተላይት ፕሮፖጌሽን ላይ የሚሰራ በኢንጂነሪንግ ቴክኖሎጂ አካባቢ የሚሰሩ ሰዎች ይሄንን የእኛን ስራ ሪፈር አድርገው በዚህ አካባቢ ያለው ሪጅን እንደዚህ ነው። ስለዚህ በዚህ ሪጅን ላይ ያለው ቴክ እንደዚህ ስለሆነ ነው የሚሰራው መረጃው ደግሞ። ወደ አፕሊኬሽን የሚቀይረው ቴክኖሎጂ አለ። እኛ የምንሰጠው ሳይንስ አለ። ቴኩ እንደዚህ ነው። ኤሌክትሮኒክ ዩኒቨርሲቲ እንደዚህ ነው የዚህ አዮኖስፌሩ ፔሊት አድርገን ቴኩ እንደዚህ ይሆናል። ስለዚህ እንደዚህ ስለሚሆን እንደ አይነት ሲግናል አላክ በሲዝንም በቀንም እንደገና ደግሞ የሆነ ከፀሐይ መጣም የተለየ ነገር ሊኖር ስለሚችል እንደዚህ ይደረግ ነው ምንለው ከዚ ያል መረጃ ተቀብሎ በእኛ ሀገር ብቻ ሳይሆን በሌለውም ሀገር እንደዚህ ነው ሳይንሱን የሚሰራው አለ። ሳይንሱን መረጃ ወስዶ ደግሞ ወደ ኢንጂነሪንግ ወደ አፕሊኬሽን የሚቀይራል። ተለያዩ ተቋማት ጋር በዚህ በተለይ ኤችኤፍ ፍሪኩንሲ ፕሮፖሽን ላይ ከተለያዩ ተቋማት ጋር እንሰራለን። አሁን ከአቬሽን ጋር እምንሰራው አለ። አቬሽን ጋር ከቴሌኮም ሰብስበናቸው ነበር የሆነ ጊዜ ቻለንጁ ምንድን ነው በዚህ በእናንተ ስራ ዘርፍ በኮሚኒኬሽን የሚል ተሰብስበን ሀሳብ ተለዋውጠን በጋራ እንዴት እንደምንሰራ ባለፈው አመትም እና አሁን እሱ ሞዴል እየሰራ ነው። ዲፌንስ ላይ ዲፌንስ ይጠቀማሉ ቴክኖሎጂ አቬሽን ይጠቀማል። አሁን ወደ ሞራ ኤች ኤፍ ንስተው ወደ ሞሮ ወደ ቪኤችኤፍ አይነት ሄደዋል ግን እንደዛ ከብን እንሰራለን። በስፔስ ሳይንስ ዘርፍ በአብዛኛው እንደ አደማጭ ብቻ ሳይሆን እንደ ተመራማሪም ባዩ እንደ በሙያው ኢንተረስትድ ሆኖ ይሄ የስፔስ ሳይንስ ዘርፍ በኛ ሀገር ብዙ አልሄድንበትም። አሁን ህጻናቶቹን በዛ መንገድ እንዲሄዱ በተለያየ የፕሮሞሽን ስራ ይሰራል። ወደዚህ ሳይንስ እንዲመጡ ለመሳብ ማለት ነው። ግን ብዙ አልተሰራም በኛ ጋር። ይሄ ስፔስ ሳይንስ ዘርፍ በብዙ ነገር የሚገባል። በቴክኖሎጂው ዘርፍ ሀገር እንዲያድግ ከተፈለገ ስፔስ ሳይንሱን መጠቀም ግዴታ። አሁን የሌላው ሀገር ሌላው ስፔስ ላይ የተሻኮተ ነው አሁን ያለው የኛ ደግሞ ትንሽ ወደ ኋላ እየቀረ ስለሆነ ቢያንስ ይሄ ኒው ጄኔሬሽን በዚህ ሳይንስ ላይ እንዲያልፍ እና የሀገር እድገት በጣም ትልቅ አስተዋጽኦ ያለው ነው። የስፔስ ሳይንስ ዘርፍ አንድ ሀገር እድገት ወሳኝ ስለሆነ በተለይ ታች ክፍል ያሉ ተማሪዎች ራሳቸውን በዚህ ሳይንስ ወደፊት ሀገራቸውን ለማሳደግ እንዲጠቀሙበትና እንዲገቡ ማሳሰብ ፈልጋለሁ። ውድ ሀገር ልጆች ለዕለቱ ያሰናደነው ነው ወደ እናንተ ያደረስነው። ከምድር እስከ ህዋ መሰናዷችን ያደመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ መሰናዶ ዳግም እንገናኛለን። ፕሮግራሙን በማዘጋጀት ፍጹም ዓለም በማቅረቡ ደግሞ ናትና ላፕታሙ ከእናንተ ጋር የጋራ ቆይታ አድርገናል። ከቀሬ ኤፍኤም አዲስ 97.1 መሰናዶች ጋር መልካም ጊዜ እንድታሳልፉ ተመኛል። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ